የፌዴራል ጠቅላይ አቃቤ ሕግ አቶ በቀለ ገርባ በዋስ ሊፈቱ አይገባም የሚል መከራከሪያ ያቀረበ፣ ጉዳዩን እየመረመረ የሚገኘው ፍርድ ቤት የሁለቱን ወገኖች ክርክር አይቶ ብይን ለመስጠት ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩን ይዟል። ከሁለት ሳምንት በፊት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት በነጉርም ሜሳ አያነ መዝገብ ላይ ብይን ከሰጠ በኋላ የዋስ መብታቸው እንዲከበርላቸው አቶ በቀለ ገርባ በጠበቆቻቸው አማካኝነት ላቀረቡት ጥያቄ አቃቤ ሕግ ዛሬ በጽሁፍ ተቃውሞውን አቅርበዋል። አቃቤ ህግ ባቀረበው ክርክር መሰረት አቶ በቀለ ገርባን ጨምሮ ሌሎች ሃያ ሁለት ተከሳሾች ክስ ሲመሰረትባቸው ዋስትና ተከልክለዋል ይህን ዋስትና የከለክለው ይኸው ፍርድ ቤት እንደነበረ የሚያስታውሰው የአቃቢ ህግ ክርክር ፍርድ ቤቱ የራሱን ውሳኔ ሽሮ ተከሳሽን እንደገና በዋስትና ሊያሰናብታቸው አይገባም የህግ መሰረትም የለውም የሚል ክርክር ማቅረቡን ከአቶ በቀለ ገርባ ጠበቆች አንዱ አቶ አብዱልጀባር ሁሴን ለቪኦኤ ተናግረዋል ሁለተኛው የአቃቢ ህግ መከራከሪያ ነጥብ ደግሞ አቶ በቀለ ገርባ ቀደም ሲል በቀረበባቸው ክስ እንደተገለጸው ውጭ ሀገር ከሚገኙ ድርጅቶች ጋር ግንኙነ እንዳላቸው ይታወቃል። ስለሆነም በዋስ ቢፈቱ ወደ ውጭ ሀገር የመሄድ አጋጣሚ ስለሚኖር ተመልሰው ፍርድ ቤት አይቀርቡም። ከዚህም በተጨማሪ አሁንም እንዲከላከሉ የተበየነባቸው ሕገ መንግሥታዊ ስርዓቱን በኃይል ለመናድ ጉልህ ያልሆነ የቅስቀሳ ተግባር ፈጽመዋል በሚል ስለሆነ በዋስ ቢፈቱ ይህንኑ ተግባር ይቀጥላሉና አቶ በቀለ ገርባ በዋስ የመፈታት ጥያቄያቸው ውድቅ ይሁን የሚል ክርክር አቃቢ ህግ እንዳቀረበ አቶ አብዱል ጀባር ሁሴን አብራርተዋል ፍርድ ቤቱ የሁለቱን ወገን ክርክር መርምሮ ብይን ለመስጠት ለሐምሌ 26 ቀን 2009 ዓ ም ቀጠሮ ቆርጧል አራቱን ከፍተኛ የኦፌኮ አመራር አባላትን ጨምሮ እንዲከላከሉ የተበየነባቸው 17 ተከሳሾች ከናሴ 8 እስከ 12 2009 ዓ ም ባሉት ቀናት የመከላከያ ምስክሮቻቸው እንዲያሰሙም ፍርድ ቤቱ ቀጠሮ መስጠቱ አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።